ከኤስ ቢ ኤስ አማርኛ ጋር ኖት። ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እንሆ በኩዊንስላንድ የሀሮሩ ሳይክሎን ኬሪሊ መታየት ጀመረ። የኑሮ ውድነትን ለመታደግ የሌበር የኮከስ አባላት ውይይት ጀመሩ። እስራኤል ከጋዛ እንደማትወጣ በድጋሚ አረጋገጠች። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። ከቀኑ ዜና ጋር ማርታ ጸጋው ነኝ። በሰሜን ኩንስላንድ የመጀመሪያ ምልክት የሆነው የሃሩሩ ሳይክሎን ኪሪሊ መታየት መጀመሩ ታወቀ። ከተማዋ ሶስተኛ የሆነውን የተፈጥሮ አደጋ እያስተናገደች ሲሆን በዚህ ወር ብቻ ሁለት ሳይክሎኖች ታይተዋል። ኪሪሊ በመባል የሚታወቀው ሳይክሎን ደረጃ ሁለት ላይ ያለ ሲሆን በሐሙስ ምሽት ወይም አርብ ማለዳ አካባቢ የመሬት መንሸራተትንም ሊያስከትል ይችላል ተብሎ ተሰግቷል። የኩንስላንድ የእሳትና ድንገተኛ ጊዜ አገልግሎት ለሚከሰተው የውሃ መጥለቅለቅ አደጋ ፈጣን ምላሽ ለማድረግ ክልል አቀፍ እርዳታን ጠይቋል። የኩንስላንድ ፖሊስ ኮሚሽነር ካተሪና ካሮል እንዳሉት በሳምንቱ መጨረሻ በዓሉን ተከትሎ በርካታ ሰዎችን ጉዞ ስለሚያደርጉ በርካታ ሰዎች ጉዞን እንደሚያደርጉ ይጠበቃል። በዚህ መሰረት ነዋሪዎች ለሚከሰተው ከፍተኛ ለሆነ ነፋስ። During the disaster season already, uh, we lost seven lives in such a short time frame. It was within two days of the last couple of events that we've had. the environment is so the has been very clear about threatening flash መንገዱንም አካባቢውን ተጨናንቋል። ሜትሮሎጂ ቢሮውም እንዳሳሰበው ሕይወትን የሚያሳጣ የጎርፍ መጥለቅለቅ አደጋ ከፊታችን ተጋርጧል። ስለሆነም ከባለስልጣናቱ የሚነገረውን መረጃ ተከታተሉ። የሌበር የኮከስ አባላት አስቸኳይ ውይይት በካምራ እያደረጉ እንደሆነ ተገለጸ። ውይይቱ የናረ በመጣው የኑሮ ውድነት ዙሪያ የሚደረግ ሲሆን በተያያዘም የ2004 የምጣኔ ሀብት አጀንዳ ላይም ውይይት ያደርጋል ተብሏል። እስራኤል ከጋዛ እንድትወጣ የሚጠይቀውን ስምምነት ውድቅ አደረገች። የመንግስት ቃል አቀባይ የሆኑት አይለን ሌቪ እንደሚሉት ሐማስ ያገታቸውን ሰዎች እስካለቀቀ ድረስ ድርድር አይኖርም ብለዋል። የዚህ ጦርነት ዓላማ ከኦክቶበር ሰባት በኋላ ካቢኔቱ ያስተላለፈው ና እስራኤል መከላከያ ኃይል የሰጠው ሀይል መቼም አይቀርም። ይህ የሚቀየረው ሐማስ ሙሉ ለሙሉ ሲደመሰስ ና የታገቱት ዜጎችም ከጋዛ ሲለቀቁ ነው። ታጋቾች እንደ ተያዙና ሐማስ በጋዛ ስልጣን ላይ ሆኖ የተኩስ አቁም የሚባል ነገር የለም። ከዚህ በላይ ግልጽ አድርገን መናገር አንችልም። በተያያዘ ዜና በጋዛ በቀረው አንድ ሆስፒታል ህመምተኞች እየጎረፉ ናቸው የተባለ ሲሆን የሰብአዊ ድርጅቶችም በአካባቢው ከፍተኛ የሆነ ረሀብ ሊከሰት እንደሚችልም አስጠንቅቀዋል። የናስር ሆስፒታል የሕክምና ባለሙያ የሆኑት ካህን ዮኒስ በጦርነቱ ህይወታቸውን ያጡ ሰዎች ቁጥር ወደ 25,490 ከፍ ማለቱንና ሆስፒታሉም ከህሙማን ብዛት ሳቢያ አገልግሎት መስጠት የማይችልበት ደረጃ ላይ ሊደርስ እየተቃረበ መሆኑን ገልጸዋል። የአውስትራሊያ የእግር ኳስ ቡድን ሶከሩስ የእስያ ካፕን ከኡዝቤክስታን ጋር ባደረገው ግጥሚያ አንድ ለአንድ ወጥቶ ከቡድኑ በአንደኝነት አጠናቋል። በዚህም ቡድኑ ለ ለአስራ ስድስተኛ ዙር ማለፉን አረጋግጧል። በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች ያለውን የአየር ጠባይ ስንመለከት ፐርስ፣ ፀሐያማ 29 ዲግሪ ሴንቲግሬድ፣ አደላይድ፣ ዝናብ ሊኖር ይችላል፣ 29፣ ሜልበርን፣ ዝናብ ሊኖር ይችላል፣ 29፣ ሆባርት፣ እንዲሁ ዝናብ ሊኖር ይችላል፣ 25 ዲግሪ ሴንቲግሬድ፣ ካምብራ፣ በከፊል ደመናማ 32፣ ወሎንጎግ፣ በከፊል ደመናማ 29፣ ሲድኒ፣ ፀሐያማ 31፣ ብሪዝበን፣ በከፊል ደመናማ 30፣ ኬንስ፣ በከፊል ደመናማ 35 ዳርዊን ዝናብና አውሎ ነፋስ የቀላቀለ የአየር ጠባይ ሊታይ ይችላል 31 ዲግሪ ሴንቲግሬድ። እንዲሁም ወደ ውጭ ምንዛሪ ዜና ስናልፍ አንድ የአውስትራሊያ ዶላር 37 ነጥብ ዜሮ አንድ ዩሮ 61 ነጥብ ሁለት እንዲሁም አንድ የአሜሪካ ዶላር 56 ነጥብ አንድ የኢትዮጵያ ብር ተመንዝሯል። የቀኑ ዜናችን በዚሁ ተጠናቋል።